በዴሞክራሲያዊ ስርዓት የሚደረጉ ምርጫዎች ሕዝብ መውደድ መጥላቱን፣ ድጋፍ ተቃውሞውን የሚገልጽባቸው፣ ብይን የሚያስተላልፍባቸውና የሚሽር የሚሾምባቸው መድረኮች በመሆናቸው ሁሉም በጉጉት የሚጠብቃቸው ናቸው። የዘንድሮ የአውሮፓ ፓርላማ ምርጫም ህብረቱ የሚሄድበትን የወደፊት መንገድ ይወስናል ተብሎ በጉጉት ነበር የተጠበቀው። በተለይም አወዛጋቢው የብሬግዚት ጉዳይ መፍትሄ ባላገኘበት፣ ህብረቱን የሚቃወሙ ብሔረተኞች በአንዳንድ አባል አገሮች ሳይቀር መንግስት እስከ መሆን በደረሱበት ወቅት የስደተኞችና የስርዓት ችግሮች አሁንም አሳሳቢ በሆኑበት ጊዜ፣ እንዲሁም በአየር ለውጥና በሌሎችም ዓለም አቀፍ አጀንዳዎች የህብረቱ ቀጥተኛ ተሳትፎ በሚያስፈልግበት ወቅት የሚካሄድ በመሆኑ በአውሮፓ ህብረት አሰራርና ሚና ላይ የሚደረግ ወሳኝ ምርጫ ተደርጎ ነበር የተወሰደው። 751 ደራሲዎች የተመረጡበት የዚህ የአውሮፓ ፓርላማ ምርጫ 5000 ተወዳዳሪዎችና ከ420 ሚሊዮን ህዝብ በላይ መራጮች የተሳተፉበት ነበር። ውጤቱ የአውሮፓ ፓርላማን ይበልጥ የከፋፈለ ነው ቢባልም አዳዲስ የኃይል አስተላለፎችን የፈጠረና የህብረቱን አፍቃሪ ኃይሎች አዲስ አይነት አደረጃጀትና አሰራር እንዲከተሉ ከሚያስገድዳቸው በስተቀር በብሄረተኞቹ ፓርቲዎች ላይ የበላይ ሆነው እንዲወጡ ያደረገ ሆኗል። ከሁሉም በላይ በሁሉም አገሮች በሚባል ደረጃ የመራጩ ህዝብ ብዛት ከዚህ ቀደም ከነበረው 40 ከመቶ ወደ 50 ከመቶ ከፍ ማለቱ ለአውሮፓ ህብረት ቀጣይነትና ስኬት አስተማማኝ እንደሆነ የካውንስሉ ፕሬዚዳንት ሚስተር ዶናልድ ቱስክ ከመሪዎቹ ስብሰባ በኋላ በሰጡት ጋዜጣዊ መግለጫ አስታውቀዋል። ስ ከሁሉም በላይ በመራጩ ህዝብ ቁጥር መጨመር ደስተኞች ነን። በ25 ዓመታት ውስጥ ከፍተኛው ነው። ይህ ማለት የአውሮፓ ተቋማትን የሚመሩ ሰዎች ማንም ይሁን ማን የህዝቡ ውክልና አላቸው ማለት ነው በማለት የህዝቡ በብዛት ወጥቶ መምረጥ ህዝቡ ለአውሮፓ ህብረት አጀንዳዎች ያለውን ፍላጎትና ድጋፍ የሚጠቁም መሆኑን ገልጸዋል። በእርግጥ በዚህ ምርጫ ብሄረተኛ ፓርቲዎችም የጠበቁትን ያህል አላገኙም ከሚል ካልሆነ በስተቀር ያገኙት ቁጥር ጥቂት አይደለም። ከመቸውም ጊዜ በላይ በአሁኑ ወቅት ቁጥራቸው ከፍተኛ ሲሆን በፓርላማ ውስጥም አንድ ጠንካራ ግንባር ፈጥረው የህብረቱን አቀንቃኝ ፓርቲዎች በብርቱ እንደሚታገሉ ነው የሚጠበቀው። ሆኖም ግን ነባሮቹ የመሀል ቀኝና ግራ ወይም የአውሮፓ ህዝብና ሶሻሊስቶቹ ፓርቲዎች አሁንም ትልልቆቹ ፓርቲዎች መሆናቸው ብቻ ሳይሆን የአረንጓዴዎቹና አዲሱን የፕሬዝዳንት ማክሮን ፓርቲ ጨምሮ የሊበራሎቹ አፍቃሪ የአውሮፓ ፓርቲዎች ከፍተኛ ድምፅ በማግኘታቸው ነው። አብዛኛው ህዝብ በሄረተኞችን ተቃውሞ ከህብረቱ ጎን ቆሟል የሚባለው። ፕሬዚዳንት ቱስክ በመግለጫቸው እንዳሉትም አብዛኛው ለተባበረና ጠንካራ የአውሮፓ ህብረት ነው የመረጠው፣ ደካማ አውሮፓን የሚፈልጉትን ግን ተቃውሟቸዋል። ይህ ትልቅ መልእክት ሲሆን በምርጫውም አሸናፊው የአውሮፓ ህብረት ሆኗል። ይሁን እንጂ ይህ ውጤት በራሳቸው በአውሮፓ ህብረት አፍቃሪዎቹ መንግስታትና ፓርቲዎች መካከልም አንዳንድ ልዩነቶችን ማስነሳቱ አልቀረም። በተለይም በህብረቱ ተቋማት አመራሮች አሿሿምና አመራረጥ ላይ በአውሮፓ ህብረት ጉዳይ የበለጠ ወዳጆች ናቸው በሚባሉት ጀርመንና ፈረንሳይ ሳይቀር ልዩነቶች ታይተዋል። ዋና የህብረቱ ስራ አስፈጻሚ ለሆነው ለአውሮፓ ኮሚሽን ፕሬዚዳንትነት የወይዘሮ ሜርከር ፓርቲና ትልቁ የአውሮፓ ህዝብ ፓርቲ እጩ በሆኑት ጀርመናዊው ሚስተር ማንፍሬድ ዌበር ላይ ሚስተር ማክሮና ሌሎቹ ሊበራሎች ደስተኞች እንዳልሆኑ ነው የሚነገረው የምርጫው አፈጻጸም ከዚህ ቀደም እንደነበረው የትልቁ ፓርቲ እጩ የሚያልፍበት ሳይሆን አሁን ችሎታን ብቃትንና ልምድን ያገናዘብና የፓርላማውንና የካውንስሉንም አብላጫ ድምፅ ሊያገኝ የሚችል መሆን አለበት የሚለው የመከራከሪያ ሀሳብ የመሀል ቀኞቹን ጀርመናዊ እጩ የመመረጥ ዕድል ሳያሳንሰው አይቀርም ነው የሚባለው። የማክሰኛው የድሕረ ምርጫ የመሪዎች ጉባኤም አሁን በፓርላማው የተፈጠረውን ድባብና የኃይል አስተላለፍ እንዲሁም ህዝቡ በምርጫው ያስተላለፈውን መልእክትና የአውሮፓ ህብረትም ወደፊት የሚጠበቅበትን ብርቱ ስራ ከግምት ውስጥ በማስገባት በተመራጮቹ እጩዎች ላይ ከፓርላማውና አባል መንግስታት ጋር መክረው ለሚቀጥለው ጉባኤ ውጤቱን እንዲያቀርቡ ኃላፊነቱን ሰጥቷቸዋል። ፕሬዚዳንት ቱስክ ከመንግስታቱ ጋር የሚመክሩት ራሳቸውን የሚተካ የካውንስል ፕሬዚዳንት፣ የአውሮፓ ማዕከላዊ ባንክ ፕሬዚዳንትና ወይዘሮ ፌዴሪካ ሞገሪኒን የሚተካ የውጭ ጉዳይ ኃላፊ እጩዎች ላይም ነው ተብሏል። ገበያው ንጉሴ ለዲ ደብልዩ ብራስልስ